<متصفيق> okay. سبوكيس بس لا <متصفيق> እመቤት ታደሰ እና ሄለን ካሳ የፊታችን እሁድ ሜይ አስር የእናቶች ቀን በመላው አውስትራሊያ ይከበራል። የዘንድሮ የእናቶች ቀን ለየት የሚያደርገው የኮሮና ቫይረስ ወረርሽኝ ተስፋፍቶ ዛምቶ ያለበት ወቅት በመሆኑ ነው። በዚህ ወቅት የእናቶችን በዓል ማክበሩ ምን አይነት ስሜት ያሳድራል በእናንተ ላይ? በቅድሚያ እመቤት አመሰግናለው። ካሳሁን በመጀመሪያ ይህንን እድል በመጠቀም አውስትራሊያ፣ ኢትዮጵያ እንዲሁም በአጠቃላይ በዓለም ላሉ እናቶች በሙሉ እንኳን ለመልካም የእናቶች ቀን አደረሰን ላለው። ያው እናትነት ብዙ ነገር ነው። በብዙ ነገር ይመሰላል፣ በአገር በተፈጥሮ እና የእናትን ቀን በዚህ ቀን ማሳለፍ ወይም ማክበር ጥሩ ነው፣ ደስ የሚል ነገር ነው ብዬ አስባለሁ። የአሁኑን የእናቶች አከባበር ቀን ለየት የሚያደርገው ያው እንደምናውቀው በኮቪድ አስራ ዘጠኝ የተነሳ ሁላችንም ቤት ውስጥ ነው የምንቀመጠው። ሶሻል ዲስታንሲንግ ዋለ እና በዚህ ምክንያት የአሁኑ የእናቶች አከባበር ለየት ይላል። በፊት እናደርገው እንደነበረው የምናደርግ አይመስለኝም። ብዙ ነገር ማድረግ አይቻልም። ሁላችንም አሁኑ ቤት ውስጥ ያለ ነው እና አይ ቲንክ የአሁኑ አከባበር ለየት የሚል ይመስለኛል። ሄለንስ የዘንድሮ የኮሮና ቫይረስ በተስፋፋበት ወቅት የእናቶች ቀን አከባበር ምን አይነት ተጽዕኖ ያሳድራል ብለው ያስባሉ? ተጽዕኖ ያሳድራል ብዬ የማስበው ምንድን ነው ከቤት ወጥተህ እናት ያላቸው አካባቢያቸው እና ሀሳቸው ጋር ሄደው የገዙት ስጦታ ካለ ወይም ደግሞ ቡና ይጠጣሉ፣ ያከብራሉ። ያ ነገር የሚሆን አይደለም አሁን ባለው ህግና ባለው በሽታ የተነሳ ማለት ነው። በተረፈ ግን በቤት ውስጥ ጥሩ ከልጆች ጋር ታደርገው ማል ከዚህ በፊት ከምታደርገው የበለጠ እንዲያውም ቦንድ የምታደርግበት ጥሩ አጋጣሚ ነው ብዬ ነው ነው የማስበው ከራስ ልጆች ጋር የምታደርገውን ነገር ምንድን ነው የሚቀረው? ሄዶ ቤተሰብ ዝግጅት ማድረጉ ብቻ ነው። እመቤትስ ያለፈው አመት ወይም ከዛ በፊት የነበሩትን የእናቶች ቀን በምን መልክ ነበረ ሲያከብሮ የነበሩት ከልጆቹ ጋር እና ከቤተሰቦ ጋር እስካሁን ያለኝ ልምድ ልጆቼ በእናቶች ቀን ጠዋት ቁርስ ያዘጋጁና አበባ አድርገው ያመጡልናል። ከዛ በኋላ ብዙ ጊዜ እናረግ ነበረው ምሳ ወደ ሌላ ቦታ ወጣ ብለን ነበር አንድ ላይ የቤተሰብ ምሳ የምንበላው። አይ ቲንክ አሁን በኮረና አስራ ዘጠኝ ምክንያት ይህ ማድረግ አንችልም እና አይ ቲንክ ልጆቼ የቁርስ ብቻ ሳይሆን የምሳውንም ዝግጅት እንዲያደርጉ አይ ቲንክ መዘጋጀት ያለባቸው ይመስለኛል። የሰፊ ዝግጅት ሊጠይቅ ነው። ሄለንስ ይባላል። ጥሩ ነው ማስለመዱ። ሄለንስ ላለፉት ዓመታት በምን አይነት መልክ ነበር ከልጆቹ ጋር የእናቶች ቀንን ሲያከብሩ የነበሩት? እኔ በብዛት ያው ጠዋት እመቤት እንዳለችው ቶስትም ዳቦ ቢሆን ወይም ቡና ወይ በወተት ሻይ አድርገው ይሰጥኛል እንደ ብዙ የዚህ አገር ልጆች ልምድ ስለሆነ ህፃናትን ስለነበሩ እንደዛ ነው የሚያደርጉት። አሁን ግን ከዛ በኋላ ወደ እናቴ ቤት ነው የምንሄደው። እህቶችም፣ ሁሉም ሰው ወላጆች ቤት ሰበሰብ እና ማማ እንጀራ ምናምን ምግብ ሰርታ ትጠብቀናለች። ለእሷ የምንሰጠውን ስጦታ እንሰጥና አብረን እንውላለን። ከሁሉም ኢቭንዶ የእናቶች ቀን ቢሆንም በአጋጣሚ የቤተሰብ ቀን ነው የሚሆነው እና እንደዛ ነው ሁልጊዜ እስከዛሬ ስና ከብር የኖር ነው የዘንድሮስ የእናቶችን ቀን በሚከበርበት ወቅት መቤት ለእናቶ የሚያስተላልፉት መልእክት ምን ይሆናል? እናቶች ቀን በመጣ ቁጥር ለእናቶ የሚያበረክቱት ወይም የሚገልጿቸው የልጅነት ቃላቶች ምንድን ናቸው? ያው እናትነት እንግዲህ ፍቅር ነው፣ ሰላም ነው፣ መንከባከብ ነው። ያው ጥሩ ነገሮች ልታስብ የምችለው ነገር ሁሉ ከእናት ጋር የተያዘ ነው የሚሆነው እና ያው ለእናቴ መልካም እናቶች ቀን እመኝላታለሁ። እዚህ እኔ ጋር ስላሉ ነች ያው ስልክ ደውዬ ያንን ምኞቴን እገልጻለሁ። በዛ ላይ ደግሞ እናቶችን ለእኛ ብዙ ነገር በተለይ የኢትዮጵያ እናቶች ልጆቻቸውን ለማሳደግ በጣም በጣም በጣም ብዙ መስዋዕትነት ይከፍላሉ። ና ይሄንን ቀን በምንችለው ሁሉ ያንን ላደረጉልን መስዋዕትነት ለከፈሉት ነገር ሁሉ ልናስባቸውና ልናከብራቸው ይገባል ብዬ አስባለሁ። ሄለንስ የዘንድሮን በዓል በእርግጥ በኮሮና ቫይረስ የተነሳ ገደቦች ተጥለዋል። ቪክቶሪያ ውስጥ ገና ነው እስከሚቀጥለው ሰኞ ድረስ ይሄው ገደብ አለ። በአስቸኳይ ጊዜ አዋጁ የተነሳ እናቶ የሚኖሩት እዚህ ነው ና በምን መልክ በዓሉን ያከብራሉ? ከእሳቸው ጋራ ለእሳቸው እስከዚህ በፊት ከነበሩት ልማድ በዘንድሮ ይቀራልና መልእክቶ ምን ይሆናል? ለእናቶም ሆነ መላው እናቶች በመላው ዓለም ያው በስልክ ደውዬ አናግራታለሁ ሁሌ እንደምናውረው። ይበልጥ ግን ምንድን ነው እንድናስተውል አድርጎናል። እናትነት ተገናኝተን እንደ ኖርማል አመታቱ እናሳልፈን ነበር እስከ ዛሬ እና ለካስ ቫሊ እንድንሰጠው እግዚአብሔር ፈቅዶ የሚቀጥለው አንድ ላይ ብንገናኝ የበለጠ እንደምናከብር ነግረሳለው ኦልሬዲ ማለት ነው እና በዚሁ አጋጣሚ የበዓሉን መልካም በዓል ብቻ ሳይሆን በምን አይነት መንገድ በስልክም ቢሆን ጉዳዩን እንድናወራው ስለ ህመሙ ይሁን ስለ ነው ቫሊ የምንሰጣቸው ነገሮች የምናወራበት መንገድ ሆኗል፣ ማለት ነው ስንሰበሰብ የማናወራው። አሁን ግን በስልክ ሞር በዲቴል እናወራለን ብዬ አስባለሁ። አውርቼዋለሁ ደግሞ። መልካም እመቤት ታደሰ፣ ሄሌን ካሳ ዘንድሮ የእናቶች ቀን ለእናንተም ሆነ በመላው ዓለም ላሉ እናቶች ታላቅ የክብር የሞገስ እና የጤና የደስታና የፍቅር ቀን እንዲሆንላችሁ በዝግጅት ክፍላችን ስም እንመኛለን እና እናመሰግናለን። ሽ መልካም በዓል እድሉን ስለሰጠህን ደግሞ እናመሰግናለን ሁሉም ኢትዮጵያውያን ሆኑ ሌሎች እናቶች። እናት ሆኖ ደግሞ እንደ አባትም እንደ እናት የሚያሳድጉ ሰዎች አሉና ለእነሱም፣ መልካም በዓል መልካም የእናቶች ቀን መልካም የእናቶች ቀን ከማህበረሰብ ለማህበረሰብ።